ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 24 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል አድማጮች የምናስተናግዳችሁ ቆንጅ ይታይና። ጤና ይስጥልኝ ክቡራትና ክቡራን እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን አዳምጡ። የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል። አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ቀጥል ጥሩ ነው የሚል ስላሉ፣ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ እነዚህም በድርግር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር አስተያየት እንዲሰጥና መጨረሻም ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራሩ ስራ የማስፈጸም ጉዳይ ይሆናል ማለት ነው። የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ። የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ተወካዮች ምርጫ ለሁለተኛ ጊዜ ተራዘመ። ምክር ቤት ያስተላለፈው ውሳኔ የሁለቱ ከተማ መስተዳድሮች የአዲስ አበባና የድሬዳዋ እንዲሁም የአካባቢ ምርጫ ከአጠቃላይ ሀገራዊ ምርጫ ጋር አብሮ እንዲካሄድ የቀረበለትን የውሳኔ ሀሳብ መምሮን ያጸደቀም በህዝብ ተወካዮች ምክር ቤት ጽህፈት ቤት የህዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደ ሰማያትን ነው የሰማችሁት። ዘገባ ይዘናል አሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ልታዳምጡን ትችላላችሁ። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። ሰኞ ዕለት ስድስት ተቃዋሚ ሰልፈኞች በጸጥታ ኃይሎች ጥይት በተገደሉባት በሱዳኗ ማዕከላዊ ክፍለ ሀገር ትናንት ማክሰኞ ብዙ በብዙ መቶዎች የተቆጠረ ሕዝብ የተካፈለበት ሰልፍ ተካሂዷል። በሰኞ ጥቃት ከተገደሉት ስድስት ሰዎች አምስቱ ተማሪዎች መሆናቸውን የተገለጸው አዣንስ ፍራንስ ፕሬስ እንደዘገበው ሰልፈኞቹ ደምን በደም እንጂ ካሳ አንፈልግም የሚሉ መፈክሮች ሲያሰሙ ተስተውለዋል። የጸጥታ ኃይሎቹ ብዛት ያላቸው ሰዎችንም አቁስለዋል። በዚያ ጥቃት ከድንገቱ ተከትሎ በከተማዋ ሰዓት እላፊና አስቸኳይ ጊዜ አዋጅ ታውጇል። በመላ ሀገሪቱ ትምህርት ቤቶች ጥቃቱን ወይም የሰዎቹ መገደል ተከትሎ በሙሉ በትዕዛዝ መዘጋታቸው ተሰምቷል። በተቃዋሚ መሪዎችና ስልጣን ላይ ባለው ወታደራዊ መማክርት ቡድን መሪዎች መካከል ሊቀጠል ታቅዶ የነበረው ንግግር የአልኡበይዱን ጥቃት ተከትሎ በተቃዋሚዎች ጥያቄ እንዲተላለፍ ተደርጓል። የሱዳኑ ወታደራዊ ምክር ቤት ሊቀመንበር ጀኔራል አብደል ፋታህ አል ቡርሃን በሰጡት ቃል በአልኦቤድ የተፈጠረው ጉዳይ ያሳዝናል። ሰላማዊ ሰዎችን መግደል ተቀባይነት የሌለው አድራጎት ነው። የዚህ ጉዳይ ኃላፊዎች በአስቸኳይ በተጠያቂነት ይያዛሉ ሲሉ ተደምጠዋል። ይሁን እንጂ ወታደራዊ መሪዎቹ ግድያውን የፈጸሙት ሌሎች ሚሊሻዎች እንጂ የመንግስት ኃይሎች አይደሉም በማለት ሲያስተባብሉ ቆይተዋል። ዲሞክራሲያዊ ኮንጎ ሪፐብሊክ ጎማ ከተማ ውስጥ ሁለተኛው የኢቦላ ታማሚ መሆናቸው የተረጋገጠው ሰው ህይወታቸው እንዳለፈ የሀገሪቱ ባለስልጣናት አስታወቁ። ዛሬ የታማሚው ህይወት ማለፉ ይፋ የተደረገው በበሽታ መያዛቸው በተነገረ በማግስቱ መሆኑ ነው። ሟቹ በቫይረሱ መጠቃታቸው የታወቀላቸው ከኢቱሪ ክፍለ ሀገር የገጠር አካባቢ ወደ ጎማ ከተማ ከተጓዙ ከጥቂት ቀናት በኋላ እንደነበረና ጎማ በሚገኘው የኢቦላ ታማሚዎች ሕክምና ማዕከል ሲታከሙ እንደነበረ ነው ባለስልጣናቱ ጨምረው ያስረዱት። ቁጥሩ ወደ አንድ ሚሊዮን የሚደርስ ህዝብ የሚኖርባት ጎማ ከሩዋንዳ ጋር በቀጥታ የምትዋሰን ሲሆን በየቀኑ በአስር ሺዎች የተቆጠሩ ነዋሪዎች በእግር ወሰን እያቋረጡ ይመላለሱባታል። በቅርቡ አንድ ቄስ ጎማ ከተማ በአውቶቡስ እንደገቡ በኢቦላ ቫይረስ እንደታመሙና ህይወታቸው እንደታወቀላቸውና ህይወታቸው እንዳለፈ በሽታው ህዝብ በሚበዛባት ከተማ ፈጥኖ ይዛመታል የሚል ስጋት ወሬው እንደቀሰቀሰ ይታወሳል። ያን ድንገት ተከትሎ የዓለም የጤና ድርጅት በብጥብጥ የታመሱት የኮንጎ ሰሜናዊ ኪቩ እና ኢቱሪ ክፍለ ግዛቶችን የኢቦላ ወረርሽኝ በዓለም አቀፍ ደረጃ አሳሳቢ የሆነ አጣዳፊ የህዝብ ጤና ጉዳይ እንዳለ ማወጁ የሚዘነጋ አይደለም። ኬንያ ባለፈው ጥር ወር በአልሻባብ ታጣቂዎች ጥቃት የደረሰበትን እጅግ ውድ የሆነ ሆቴል በዛሬው ዕለት ከፍታለች። ኬንያ ውስጥ በብዙ አመታት ውስጥ ከደረሱት የጽንፈኛ ጥቃቶች የከፋው በሆነው በዚህ ሆቴል ላይ በደረሰው ጥቃት ሀያ አንድ ሰዎች መገደላቸው ይታወሳል። የአልሸባብ ታጣቂዎች ሆቴሉን ወረው ቦምቦችን ያፈነዱበት ሲሆን የጸጥታ ኃይሎች ከሰባት መቶ በላይ የሚሆኑ ሰዎችን ከሆቴሉ ሊያወጡ ችለዋል። አጥቂዎቹንም ተታኩሰው ገለዋቸዋል። ኬንያ በተደጋጋሚ በደረሱባት ጥቃቶች የተነሳ ትልቅ የገቢ ምንጫ የሆነው የቱሪዝም ዘርፏ እንደተጎዳ ይታወቃል። ወራት ከወሰደ ጥገና በኋላ ሆቴሉ በተከፈተበት በዛሬው ስነ ስርዓት ላይ የሆቴሉ አስተዳደር ኬንያውያን ስላደረጉለት ድጋፍ አመስግነዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ዲሞክራቲክ ፓርቲው የመጪው ፕሬዚደንታዊ ምርጫ እጩ ተፎካካሪዎች ሁለተኛ ዙር ክርክራቸውን ትናንት ማክሰኞ ማታ ሚሽጋኗ ዲትሮይት ከተማ ውስጥ አካሂደዋል። ፕሬዚደንት ዶናልድ ትራምፕ ላይ ብርቱ ነቀፋ ሲያወርዱ አምሽተዋል። እርስ በርሳቸውም እንደዚሁ በሂስ ሲጠራረቡ ተደምጠዋል። በትናንቱ ክርክር ላይ የተሳተፉት እጩዎች በጤና ጥበቃ፣ በኢሚግሬሽን እንዲሁም በሚቀጥለው ምርጫ ፕሬዚደንት ትራምፕን ለማሸነፍ ከሁሉም የተሻለ ድል ያለው ማን ነው በሚሉት ጥያቄዎች ዙሪያ በክርክር ተጣምደው አምሽተዋል። በትናንቱ የሁለተኛው ዙር የመጀመሪያ ክፍል ክርክር አስር እጩዎች የተካፈሉ ሲሆን በዛሬው ማታ ደግሞ የቀድሞ ምክትል ፕሬዚደንት ጆ ባይደንን ጨምሮ አስሮቹ ይከራከራሉ። የምዕራብ አፍጋኒስታን የጸጥታ ባለስልጣናት እንደተናገሩት ሄራትና ካንዳሃር የሚባሉትን ከተሞች በሚያገናኝ አውራ ጎዳና ላይ ሲያልፍ የነበረ አውቶቡስ መንገድ ላይ በተቀበረ ፈንጂ ተመቶ 34 ሰዎች ተገደሉ። ሌሎች ወደ 17 የሚሆኑ ደግሞ እንደቆሰሉ ተነግሯል። ከአውቶቡስ ተሳፋሪዎች መካከል የሚበዙት ሴቶችና ህጻናት እንደነበሩ አንድ የክፍለ ሀገሩ ባለስልጣን አስታውቀዋል። ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን ባይኖርም በአካባቢው የሚንቀሳቀሱ የታሊባን ታጣቂዎች አዘውትረው የመንግስት ባለስልጣናትንና የጸጥታ ኃይሎችን ኢላማ ያደረጉ ቦምቦች በየመንገዱ እንደሚቀብሩ የሚታወቅ ነው። በመጨረሻም በዚህ ሳምንት ካታር ላይ ከዩናይትድ ስቴትስ ጋር በሚካሄደው ወሳኝ ዙር የሰላም ድርድር የ18 ዓመት የዘለቀውን የአፍጋኒስታኑን ጦርነት ለማክተም የሚያስችል ስምምነት ላይ እንደርሳለን ብለን ተስፋ እናደርጋለን ሲል ታሊባን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት ለዜናውም ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 24 2011 ዓ ም ምሽት ፕሮግራም ነው። ስርጭታችንን በአሃዱ ራዲዮ 94.3 ላይም ማዳመጥ ትችላላችሁ። ለኢትዮጵያውያን በአሜሪካ ዝግጅት እንግዳችንን እናስተዋውቃችሁ። አድማጮችን ስላከበራችሁኝ ስለወደዳችሁኝ፣ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ይላለሁ። አብራችሁን ቆዩ፣ እንመለሳለን። እንግዳለን አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል። ጉባኤያችሁ ምን ወጣው ሲል እስክንድር ፍሬው የንቅናቄውን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻን ጠይቋል። ጥሩ፣ በዋነኝነት በሶስት መሠረታዊ ጉዳዮች ላይ ነው የክልሉ አመራሮች ውይይት ያደርጉት። የክልሉ አመራሮች ስንል በክልሉ ያሉ ሁሉም የወረዳ የከተማ አስተዳደር የዞን የፊት አመራር የምንላቸው ናቸው። ሶስት መቶ ሰላሳ ዘጠኝ የሚደርሱ አመራሮች ይህንን መድረክ ተሳትፈዋል። በሶስት መሰረታዊ አጀንዳዎች ላይ ነው ውይይት ማድረግ እየጫል ነው። አንደኛው ሀገራዊና ክልላዊ ወቅታዊ ፖለቲካ ሁኔታውን አጠቃላይ ያለንበት የሀገራዊ የፖለቲካ እንቅስቃሴው በክልሉ ውስጥ ያለው ሁኔታ ከጸጥታ ሁኔታችን ጋር ጭምር በማንሳት አንድምታውን በውሉ የመገንዘብ በዛው ደግሞ የአመራር ሚና እንድንወጣ የሚያስችል ዝርዝርና ጥልቀት ያለው ውይይት ነው። ሁለተኛው አዲስ ክልል ሆነን እንደራጅ የሚል ጥያቄዎች በዞኖች እየቀረበ ያለ መሆኑ ይታወቃል። በርከት ያሉ ዞኖች በክልል እንደራጅ ብሎ በምክር ቤቶቻቸው አስወስኗል። የህገ መንግስታዊ መብታቸው ነው። አስር ይሆናሉ። አቶ ሞገስ የክልል እንደራጅ ጥያቄ ያቀረቡ ዞኖች ከሃያ አንዱ አስሩ ናቸው። አስራ ሶስት ዞኖች በዚህ መንገድ ወስኖ ጥያቄያቸውን አቅርበዋል። አለ ክልሉ ምክር ቤት ማለት ነው። እነዚህ የቀረቡ ጥያቄዎችን በተመለከተ ባልተለመደ ሁኔታ እና ስፋት ባለው ሁኔታ የቀረበ ከመሆኑ ጋር ተያይዞ ዝርዝር ጥናት ማድረግ አስፈላጊ ወይ ስለነበረ ሕገ መንግስት ሃይማኖቱ እንደተጠበቀ ሆኖ የእነዚህ ጥያቄዎች መንስኤዎች ምንድን ናቸው የሚለው በተሟላ መንገድ ሳይንሳዊ በሆነ መንገድ ማጥናት ስለሚያስፈልግ ከመወያየታችን በፊት ይህ ጥናት እንዴት የምንመለከተው አጠቃላይ ካለንበት ሀገራዊ ሁኔታ ክልላዊ ሁኔታም ተነስቶ በምን አግባብ ነው ማየት ያለብን? ኃላፊነታችን ምንድን ነው? እንዴት ምን ጉዳይ የህዝብን ጥቅም ሊያረጋግጥ በምንችል መንገድ መመልከት ያለብን የሚል ሁለተኛው ፐርስፔክቲቭ ጽሑፍ ተዘጋጅቶ እሱ ላይ የመዋየት ነው። ሶስተኛው ለተባለው ዝርዝር ጥናቱ ለአመራሩ ቀርቦ ጥቅሙ ፋይዳው አጠቃላይ ከህዝብ አንጻር ያጎናጽፍ የሚችላቸው ጥቅሞች ምንድን ናቸው፣ የነበሩ ጉድለቶች ምንድን ናቸው የሚለውን ዝርዝር ተመራማሪዎችም ጥናቱን የተነተኑበት ለጥናቱ ምክር ሀሳብ ያቀርቡበት አማራጭ ብሎ ያነሷቸውን ጉዳዮች አቅርቦ እዚህ ላይ አመራሩ በተከልና በተረጋጋ ሁኔታ እንዲሁ ያስችሏል። እነዚህ ሶስት መሰረታዊ ጉዳዮች ላይ ነው ላለፉት ሰባት ቀናት የክልሉን ከፍተኛ አመራር በዚህ በሐዋሳ ከተማ ውይ ሲያደርግ ነበረው ማለት ነው። አቶ ሞገስ እንግዲህ ጥናቱ ላይ እንቆይና የክልል እንሁን ጥያቄዎች ከአስራ ሶስት ዞኖች መቅረባቸውን ገልጸዋል። እርስዎም እንግዲህ በሂድን ጥናቱን እንዲያጠና ያዘጋጀው ቡድን ሰሞኑን የጥናቱን ውጤት ይፋ አድርጎ ነበር። እርስዎም እንደሚያውቁት ለመገናኛ ብዙኃንም በአንደኛ አማራጭነት ያቀረበው ደቡብ አሁን ባለው ሁኔታ አንድነቱን ጠብቆ አንድ ክልል ሆኖ መቀጠሉ የተሻለ አማራጭ ነው ብለዋል። ከሁለተኛ ምር ያቀረበው ደግሞ ሁለትና ከሁለት በላይ የሆኑ ክልሎች የሚፈጠሩ ደቡብ ቀርቶ የሚል ነው። ሶስተኛው ጥያቄዎችን ለጊዜው ማሳደር የሚል ነው ይፋ ያደረጉት። በዚህ ላይ ውሳኔ ላይ ደርሳችኋል? በአሁኑ ስብሰባ ከእነኝህ ከሶስቱ አማራጮች ለደቡብ የሚያዋጣው ይሄ ነው በሚል የጋራ መግባባት ላይ የተደረሰ ነገር አለ? እንግዲህ እነዚህ አማራጮች ዝም ብሎ አማራጭ ብቻ አይደሉም አማራጮቹ በውስጣቸው ጠንካራ ጎን፣ ደካማ ጎን በዝርዝር ተመልክተዋል። እያንዳንዱ የቀረቡ አማራጮች የራሳቸው ጠንካራ ጎንና የራሳቸው ደካማ ጎን አላቸው። እነዚህ ጠንካራ ጎንና ደካማ ጎናቸውን ከህዝብ ጥቅምና ዘላቂ አብሮነት ጋር መመዘን ነው ማለት ነው። የአመራር ስራ ሊሆን የሚችል እሱ ነው። ምርጫዎቹ እንደ አማራጭ ሆነው ሆነ ይቀርበዋሉ። ከዚህ አንጻር ባለቤቱ ህዝቡ ሆንም ህዝቡን በቀጣይ በቀረቡ ጉዳዮች ላይ እነዚህ እነዚህ አማራጮች አሉ ከእነዚህ አማራጮች ጥቅማቸው እና ጉዳታቸው ይህንን ይመስላሉ። የትኛው ላይ ነው የሚያመዝነው የሚለው ነገር አመራር ሀሳብ ይዞ ማታገል ይገባዋል ማለት ነው። ከዚህ አንፃር አመራሩ ይጠቅመናል። በተለይ አብሮነት አብሮ መቀጠል አቅም ነው፣ ጉልበት ነው፣ የበለጠ ፖለቲካዊ ኢኮኖሚያዊ ፋይዳ አለው። አንድ ዞን ውስጥ ያሉ ህዝቦች ከሌሎች ህዝቦች ጋር አብሮ በመኖራቸው የሚያገኛቸው ጥቅሞች አሉ። እነዚህ ጥቅሞች ፋይዳቸው የጎላ ከመሆኑ ጋር ተያይዞ እነዚህ ጉዳዮች ላይ በአግባቡ ቀጣይነት በተሞላ መንገድ የማስገንዘብ የማስረዳት ዝርዝር መድረኮች ይኖራሉ ማለት ነው። እሱ ላይ አመራሩ የተሟላ ግልጸኝነት እንዲጨብጥ የማድረግ ስራ ተሰርተዋል ማለት ነው። ህዝቡ እንዲወያይበት ነው የምታስቡት? በአማራጮቹ ላይ ህዝቡን ለማወያየት ነው የወሰናችሁት? በቀረቡት የጥናት ቡድኑ ባቀረባቸው አማራጮች ላይ ህዝቡማ እኮ ህዝቡ ሕገ መንግስታዊ መብቱ ነው። ሕገ መንግስቱ የብሔረሰብ ምክር ቤት ሆኖ በክልል ልደራጅ ብሎ ከጠየቀ በክልል ህገ መንግስቱ መሰረት መስተናገድ ህገ መንግስታዊ መብቱ ነው። ይሄ ወደዚህ ህገ መንግስታዊ መብቱ ከሚሄዱ በፊት ጥናቱ ይዞ የመጣቸው ግኝቶችን የማስገንዘብ የማስረዳት አመራሩ ኃላፊነት ይሆናል ማለት ነው እንጂ ጨርሶ ይህን ተቀበል ብሎ ሊሄድ የሚችልበት እድል አይኖርም ለህዝቡ ማለት ነው። አመራሩ ወደ ህዝቡ ሲሄድ እያንዳንዱ አማራጮች እነዚህ ናቸው፣ ጥቅማቸውና ጉዳታቸው እነዚህ ናቸው። እነዚህ አማራጮችን በወሳኝ መንገድ የመጣው ራሱ ህዝቡ በጥናቱ ተሳታፊ የሆኑ ህዝቦች የሰጡት አስተያየት ነው፣ ሀሳብ ነው። ወደ አስራ ሰባት ሺ ስድስት መቶ ሀያ አንድ መሆኑ ሰዎች ናቸው። በዚህ ጥናት ላይ የተሳተፉ የተለያዩ የህብረተሰብ ክፍሎች ወጣቶች፣ ሴቶች፣ አርብቶ አደሩ፣ አርሶ አደሩ፣ ምሁሩ፣ አመራሩ ጭምር የተሳተፈበት ነው እና በርካታ ተሳታፊዎች የተሳተፉበት የጥናት ውጤት ከመሆኑ ጋር ተያይዞ መፍትሄ አማራጮችንም ያቀረቡት ራሳቸው የጥናት ተሳታፊዎች እንደመሆናቸው መጠን አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ቢቀጥል ጥሩ ነው የሚል ስላሉ፣ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ፣ እነዚህም በዝርዝር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋያ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር፣ አስተያየት እንዲሰጥና መጨረሻ ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራሩ ስራ የማስፈጸሙ ጉዳይ ይሆናል። ማለት አቶ ሞገስ አማራጭ አንድ ላይ እንድቆይ ምሁራኑ በደሂድን ጥናት እንዲያጠኑ የተደረጉት ምሁራን አንደኛ አማራጭ በደቡብም የበለጠ የሚያዋጣው ያሉት አንድ ሆኖ መቀጠልን ነው። አሁን በተለይ የሲዳማ የክልል እንሁን ጥያቄ ምርጫ ቦርድ ጋር በደረሰበትና ህዝበ ውሳኔ እንደሚካሄድ በተገለጸበት ሁኔታ አማራጭ አንድ አሁንም ይሰራል። በደሄድን ምነት አማራጩ እንደ አንድ አማራጭ ሆኖ ቀርቧል። የሲዳማ ክልል እንሆን የሚል ጥያቄ ከክልል ምክር ቤት አልፎ ምርጫ ቦርድ ድረስ ደርሷል። ምርጫ ቦርድም የማስፈጸሚያ መርሃ ግብር አውጥቷል። የሲዳማን የህዝብ ጥያቄ ወደ ኋላ ሊመልስ የሚገባ ጉዳይ አለ። ጥናቱ ላይ ግን ሲዳማ ህዝብም ይሳተፋል ማለት ነው በሪፍረንደምም ህዝቡ ደቡብ ክልል ሆኜ መቀጠል ይፈልጋለሁ አልፈልግም ነው የሚለው መጨረሻ ሪፍረንደም የሚያቀርበው ውሳኔ ሀሳብ ይሄ ነው። ስለዚህ የጥናቱ ውጤት ላይ የሲዳማ ህዝብም እንደ ህዝብ ይሳተፍበታል። ነገር ግን ከህገ መንግስቱ አንጻር ምርጫ ቦርድ የሄደበት ህገ መንግስታዊ መብቱ በፍጹም ወደ ኋላ አይስተጓጎልም። እሱ በራሱ መንገድ መሄድ ይከበርለታል፣ ይጠበቅለታል ማለት ነው። ሰሞኑን በሲዳማ ዞን የተፈጠረውን ሁኔታ እና የደረሰውን ጉዳት አስመልክቶ በዚህ ስብሰባ የተወሰነ ነገር አለ። ምንድን ነው የደረሳችሁበት ድምዳሜ ነው? ሲዳማ ዞን ውስጥ የተፈጠሩ ያለመረጋጋት እና ግጭቶች እና የሰዎች ህይወት ንብረት መውደምም አስከትሏል። ይህንን አስመልክቶ ክልላዊ ሁኔታ ሲገመገም በዋነኝነት የተስተዋሉ ችግሮች በዝርዝር ለማየት ተሞክሯል። ህገ መንግስታዊ ስርአቱ ይሄ ያስቀምጣቸው አሰራሮች እንደተጠበቁ ሆኑ ከህገ መንግስቱ ስርአት እያለም በተለይ በሀይል ጉዳይ ለማስፈጸም የሚሄድበት ርቀት አለ። ከዚህ ጋር ተያይዞ ደግሞ በተደራጀ መንገድም ጭምር ነውጥ እንዲፈጠር የተደረገበት እንቅስቃሴ አለ ማለት ነው። ይሄ ትክክል አይደለም፣ ልወገዝ የሚገባ ነው። በጉዳዩ ላይ ድርሻ አላቸው የሚባሉ ተጠርጣሪ ግለሰቦች በህግ ቁጥጥር ስር ውሎ በህግ እንዲመረመር ጉዳያቸው በህግ እንዲታይ እየተደረገ ያለበት ሁኔታ አለ። ከዛ ባለፈ ግን ፖለቲካሊ ጉዳዩን ያየንበት አግባብ በሲዳማ ብቻም ሳይሆን በሌሎቹ የክልላችን ዞኖች ውስጥ የሚስተዋሉ አዝማሚያዎች፣ የስርዓት አልበኝነት፣ ህገን ያለማክበር እንቅስቃሴዎች የፖለቲካ አመራሩ አመራሩ ደግሞ ጉዳዩን በአመራር አላፊነት ልክ ተመልክቶት ችግሩ እንዳይፈጠር በቅድሚያ እያስተካከሉ ከሚሄዱ ጋር ያለውን ጉድለት በማየት በአንዳንድ አመራሮች ላይ ርምት እርምጃ የአመራር እገዳ ማድረግ። ነገር ግን ቀጥሎ ደግሞ እነዚህ መድረኮች ከጨረሱን በኋላ ዝርዝር ጉዳዩን በጥልቀት በመገምገም ለምን የሆነ ምክንያቱ ምንድን ነው የሚለውን በዝርዝር ፈትሾ ተጨማሪ ፖለቲካ ተጠያቂነት የሚያስፈልጓቸው ጉዳዮች ካሉ እሱነ የማረጋገጥ ሌሎች በህግ የሚሄዱ ጉዳዮች ደግሞ በራሳቸው የህጉን ተከትሎ ዳን ደርሶ የማድረግ ስራ የምንሰራበት ይሆናል ማለት ነው። ክቡራትና ክቡራን አድማጮች የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ማምሻውን ለአሜሪካ ድምፅ የሰጡትን ማብራሪያ ነው እየተከታተላችሁ ያላችሁት። አቶ ሞገስ ማብራሪያውን የሰጡት የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው ፓርቲያቸው ወይም ደኢህዴን ጉባኤውን ካጠናቀቀ በኋላ ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ ነው። ይቀጥላል። አንድ በስፋት እየተነሳ ያለ ነጥብ አንሳሎት አቶ ሞገስ፣ አስራ አንድ አስራ አንድ ይታወቅ ነበር አንዳንድ ነገሮች ሊያጋጥሙ እንደሚችሉ። አዋሳ ላይ በቂ ጥበቃ ያደረገው የክልሉ መንግስት እና ደኢህዴን በሌሎች የሲዳማ ዞን ከተሞች ላይ ተመሳሳዩን ማድረግ አልቻለም። ያ ራሱ ለደረሰው ጉዳት አስተዋጽኦ አድርጓል የሚሉ ወቀሳዎች ይሰነዘራሉ በማህበራዊ ሚዲያ። በዚህ ላይ ምንድን ነው የናንተ አቋም የናንተ አስተያየት? ይሄ እንግዲህ በዋነኝነት የጸጥታ አካሉ ዝርዝር ግምገማ ነው ሊሆን የሚችለው። ትክክል ነው። አስራ አንድ አስራ አንድ የተባለው በባለፈው አንድ አመት የዞኑ ምክር ቤት ሐምሌ አስራ አንድ ወስኖ ስለነበረ የክልል ጥያቄነቱን በአንድ አመት ጊዜ ውስጥ ጠብቆ ካለማገኘቱ በውሳኔ ላይ ካለመድረሱ ጋር ተያይዞ ተብሎ የሚቀርቡ አሉ። ነገር ግን ለምንድን ነው ሐዋሳ ከተማ ውጭ ያሉ በሌሎቱ በዞኖቹ ወረዳዎች ላይ እና ከተሞች ላይ ይሄ ችግር የተስተዋሉ? የምለው ነገር ዞኑ በርካታ መዋቅሮች አሉት። ወደ ሰላሳ ስድስት የሚደርሱ መዋቅሮች ናቸው ያሉት የወረዳ የከተማ ማለት እነዚህ ጥፋት ተፈጽሟል የሚባሉ አካባቢዎች ከአምስት ስድስት የሚበልጡ አይደለም። ነገር ግን ለምን በዚህ ቦታ እንደዳነ ገፈተ ቻለ ከጸጥታ አንጻር የነበረው ጋፕ ምንድን ነው የሚለውን የጸጥታ መዋቅሩ በራሱ መንገድ ገምግሞ ፖርት ሲያደርግ የምናየው ነው። በሂደት እየተመረመረ ያለ ስለሆነ ማለት ነው። የጸጥታ ኃይሉ ገምግሞ ሲያሳውቀን ነው ይፋ ልናደርግ የምንችለው እና መረጃውንም ስታ መዋቅር በኩል ለሚገኝ ስለሆነ በዛ ማግኘት የሚቻል ይሆናል ማለት ነው። የመጨረሻ ጥያቄ ላድርገው እና አቶ ሞገስ ጊዜዎትና ለመውሰድ የፖለቲካ እርምጃ ወስደናል ብለዋል። ለምሳሌ የሲዳማ ዞን የፊት አመራሮችን የአዋሳ ከተማ አመራሮችን አንስታችኋል። ያኛው ምናልባት በቅርቡ ከተፈጠረው አለመረጋጋትና ግጭት ጋር የተያያዘ ነው ተብለዋል። ነገር ግን በሌሎች ላይ ለምሳሌ በሀዲያ ዞን የፊት አመራሮችም ላይ ተመሳሳይ እርምጃ ተወስደዋል እና ይሄኛው ከምን ጋር የተገናኘ ነው? ምንም ሰው ባልተጎዳበት ጥፋት ባልደረሰበት ሁኔታ እንዴት የእርምጃ ተወሰደ የሚሉ አስተያየቶች በማህበራዊ ሚዲያ ይደመጣሉ። ይሄኛው ከምን ጋር የተያያዘ ነው? የግድ ሰው መራር እርምጃ መወሰድ የሚያስፈልገው የሰው ሕይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በሆሳናም የነበሩ አዝማሚያዎችና ምልክቶች ጥሩ አልነበሩ። ከእሱ ጋርም ተያይዞ የአስተዳዳሪ ግል ሊኖር የሚችለውን የአላፍነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኑ የነበሩ ሂደቶቹ ተገቢነት የተጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ በዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ስለዚህ የግድስ መውደም የህይወት መጥፋት መኖር ያለበት አይደለም ማለት የመጨረሻ ጥያቄ ብዬ ነበር አንድ ላክል አቶ ሞጋች የደቡብ ክልልን የአደረጃጀት ያደረጃጀት ሁኔታ መፍታት የሚቻለው አጠቃላይ በኢትዮጵያ ከኢትዮጵያ ሁኔታ አንጻር በመመልከት ነው። ፌዴራሊዝሙን ማየት ይጠይቃል፣ ሕገ መንግስቱን ማየት ይጠይቃል የሚሉ ሀሳቦችም ተንሸላሽረዋል። አሁን እናንተ ያስጠናችሁትን ጥናት መሰረት አድርጎ በተዘጋጀው መድረክ ላይ ለምሳሌ ሕገ መንግስቱ ክልል የመሆንን ጥያቄ ማንኛውም ዞን ማቅረብ እንደሚችል በይፋ ባስቀመጠበት ሁኔታ እንዲህ አይነት ጥናቶች ማጥናት ማወያየትም እንግዲህ የሚያመጣው ውጤት ከሚጠበቀው ያነሰ ሊሆን ይችላል የሚሉ ሀሳቦች እየተሰነዘሩ ነው እና ከህገ መንግስቱ አንጻር አጠቃላይ በሀገሪቱ የተተገበረ ካለው ፌዴራሊዝም አንጻር ከሀገራዊ ሁኔታው አንጻርም ገምግማችሁታል ወይ ለማለት ፈልጌ ና ጥናቱ በጣም ሰፊና ጥልቅ ጥናት ነው። በጣም በርካታ ለሀገር አሰራርም ለቀጣይ መስተካከል በሚገባቸው ጉዳዮች ላይ ግኝቶችንም ይዞ የመጣ ጥልቅ ጥናት ነው ጥናቱ ለክልሉ ብቻ ሳይሆን በፌዴራል መንግስትም በኩል ትኩረት ቢደረግ አጽንኦት ቢሰጣቸው አሰራር ቢኖራቸው መሻሻል ቢገባቸው ያላቸውን ጉዳዮችን ጭምር እንደዚሁ ጠቁመዋል። አንድ ራሱን የቻለ ቻፕተር በጥናቱ የተመለከተው በፌዴራል መንግስቱ በቀጣይ ቢታይ ብሎ የቀረቡ ጉዳዮች ናቸው ማለት ነው። ህገ መንግስቱን ይጨምራል? ይሄ አሁን ያሉኝ በፌዴራል መንግስቱ ያሉኝ የህገ መንግስቱን አንዳንድ አንቀጾችን ይጨምር ይሆን? ለምሳሌ ህገ መንግስቱ ብሄር ምክር ቤት አንድ ብሄረሰብ ምክር ቤት ካለ ምክር ቤቱ ክልሉ ሊደራጅ ብሎ ጥያቄ ካቀረበ ሊስተናገድ ይገባል የምለው ከሱ ጋር ተያይዞ ዝርዝር ህጎችም የሉት ምን ሲሆን ነው ልማለት ሊማለት የምችለው ምን አይነት ነገሮች ሲማሉ የምለው ነገሮችን ያላመላከተ ከመሆኑ ጋር ተያይዞ ያው የአንዳንድ የህገ መንግስቱ አንቀጾች በተግባር ወደ ጥያቄ ወደ ተግባር አሰራሮች ሲገባ በራሳቸው ደግሞ የሚጠይቁት መሻሻሎች፣ እድገቶች ይኖራሉ ማለት ነው። እነዚህንም ጭምር ቢታይ በህገ መንግስቱ ላይ መታየት የሚገባቸው ጉዳዮች ቢኖሩ ብሎ ጥናቱ ሪኮመንድ አርጓል። እኛ የሪኮመንዴሽኑን መጥፎን አላለ። ምክንያቱም ህገ መንግስትን በሆን ህብረተሰቡን ህዝቡን የበለጠ ሊጠቅሙ በሚገባቸው ጉዳዮች ሊያግዙ በሚባቸው ጉዳዮች ይሻሻሉ የሚባሉ ሂደቶች ካሉት ህገ መንግስቱም አይነኬ ብላ አላስቀምጥ መሻሻል በሚገባ ጉዳይ ሊሻሻል እንደሚገባ የህብረሰብ ለውጥ ዳይናሚክ እንደመሆኑ መጠን በየወቅቱ ሊመጡ የሚችሉ የህብረሰብ ለውጦችን ጭምር ተከትሎ መጡ ጉዳዮች ካሉ ህገ መንግስቱም በራሱ ህገ መንግስቱ መሰረት መንገድ ሄዶ ማሻሻል እንደሚቻል ስለሚጠጉም የጥናት ተመራማሪዎችም ያቀረቡት ሀሳብ እሱ ከመሆኑ ጋር ተያይዞ በእኛ በኩልም በአመራር በኩል በተደረገው ውይይትም አሰራር ስርአቶች ተፈትሾ መሻሻል የሚገባቸው ጉዳዮች በእኛ በውስጥ በክልላችን ስም በመንግስት በኩልም በፌዴራል በኩልም ያሉ ጉዳዮችን ያቀረበ ከመሆኑ ጋር ተያይዞ የፌዴራል መንግስትም የክልል መንግስትም እ ይህንን እንደ አንድ ግብአት ወስዶ በቀጣይ በሚኖሩ አጠቃላይ የሪፎርም ሂደቶች ውስጥ አይቶ እንደ ግብአት ውስጡን ሊጠቀምበት የሚችል ከመሆኑ ጋር ተያይዞ የሚጣል ሀሳብ አይደለም ለማለት ፈልጌ። የህዝባዊ ውይይቱ መቼ ይጀመራል? ፕሮግራም አውጥተን እናሳውቃለን ብለናል። አቶ ሞገስ ባልቻ የደሂድን ማዕከላዊ ጽሕፈት ቤት ኃላፊ እና የስራ አስፈጻሚ ኮሚቴ አባል በስልክ ከሐዋሳ ለሰጡኝ ማብራሪያ በጣም ነው አመሰግነው ስለ ጊዜዎች አመሰግናለሁ አቶ እስክንድር። እኔም እስክንድርን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደምጣችሁ ያላችሁት ክቡራትና ክቡራን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ተወካዮች ምርጫ ለሁለተኛ ጊዜ ተራዝሟል። የሕዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው ምርጫዎችን ማካሄድ የሚያስችል ሁኔታ እንደሌለ ምርጫ ቦርድ በማሳወቁ ነው ብሏል። ጽዮን ግርማ የሕዝብ ተወካዮች ምክር ቤት ጽህፈት ቤት የሕዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደሰማያትን አነጋግራ የሚከተለውን ዘገባ አሰናድታለች። የአዲስ አበባና የድሬዳዋ ከተሞች አስተዳደር የምክር ቤቶች አባላት ምርጫ በተያያዘለት የጊዜ ሰሌዳ መሰረት በ2010 ዓ ም መካሄድ ነበረበት። ነገር ግን በወቅቱ የነበረው የብሔራዊ ምርጫ ቦርድ ምርጫን ለማካሄድ የሚያስችል ሁኔታ እንደሌለ በማሳወቁ ለአንድ አመት ተራዝሞ ዘንድሮ በ2011 ዓ ም እንዲካሄድ አስተላልፎት ነበር። በዛሬው እለት ለአስቸኳይ ስብሰባ የተቀመጠው የህዝብ ተወካዮች ምክር ቤት በሁለቱ የምክር ቤቶች ተወካዮችና የአካባቢ ምርጫ እንዲራዘም ወስኗል። በህዝብ ተወካዮች ምክር ቤት ጽህፈት ቤት ህዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደ ሰማያት ስለ ውሳኔው እንዲያስረዱን በስልክ ጠይቀናቸው ነበር። ምክር ቤት ያስተላለፈው ውሳኔ የሁለቱ ከተማ መስተዳድሮች የአዲስ አበባና ድሬዳዋ፣ እንዲሁም የአካባቢ ምርጫ ከአጠቃላይ ሀገራዊ ምርጫ ጋር አብሮ እንዲካሄድ የቀረበለትን የውሳኔ ሀሳብ መርምሮ ነው ያጸደቀው። ማን ነው የውሳኔ ሀሳቡን ያቀረበው? የውሳኔ ሀሳቡን ያቀረበው ያው በአፈ ጉባኤ በኩል የመጣ ነው፣ ከምርጫ ቦርድ። ስለዚህ በአፈ ጉባኤ በኩል ቀርቦ ምክር ቤቱ ከተዋየበት በኋላ መርምሮ ነው ያጸደቀው። ለሁለተኛ ጊዜ ነው አይደለ? ይሄ ምርጫ እንዲራዘም ጥያቄ ሲቀርብ እና ምክር ቤቱ ለሁለተኛ ጊዜ ለምን ይራዘማል የሚል ጥያቄ አላነሳም ውስጥ የተነሱ ውስጥ ውይይቶች ነበሩ። ዞሮ ዞሮ በጥልቅ በውይይት አይቶታል። ውሳኔ ሀሳቡን ያው መርምሮ አስፈላጊ ስለሆነ ከነባራዊ ሁኔታ ጋር አጢኖ ነው። የምክር ቤቷ አባላትም በአብላጫ ድምጽ አምነውበት ነው እንዲራዘም ምክር ቤቱ የወሰነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ጥያቄ ያቀረበበትና በፌስቡክ ገጹ ላይ የሰፈረው ደብዳቤ ቦርዱ አባላቱን አሟልቶ ወደ ስራ የገባው ሰኔ ስድስት ቀን መሆኑን ጠቅሶ በዚህ አጭር ጊዜ ውስጥ የምርጫ አስፈጻሚዎችን በመመልመል ስልጠና በመስጠትና አስፈላጊ የሆነ ተቋማዊ ሪፎርም ስራዎችን በክልል በተዋረደ አጠናቆ ማስፈጸም እንደማይችል በመረዳቱ ምክር ቤቱ ውሳኔ እንዲሰጥበት ጠይቋል። የምክር ቤቱ አፈ ጉባኤ አቶ ታደሰ ጫፎ ይህንን ደብዳቤ መሰረት በማድረግ ለምክር ቤቱ የውሳኔ ሀሳብ ማቅረባቸውን አስታውቀዋል። ይህንን የውሳኔ ሀሳብ በቀረቡበት ደብዳቤ ላይም እነዚህን ምርጫዎች ከመጪው ሀገራዊ ምርጫ ጎን ለጎን እንዲካሄድ የሚል ሀሳብም አብረው ተናግረዋል። በመጨረሻም ምክር ቤቱ በቀረበው ውሳኔ ሀሳብ ላይ ውሳኔ እንዲያሳልፍ ጠይቀዋል። የአዲስ አበባና የድሬዳዋ ከተሞች አስተዳደር ምርጫ ምክር ቤቶች ምርጫ እንዲሁም የአካባቢ ምርጫዎች ከጠቅላላው ምርጫ ወይም ጀነራል ኤሌክሽን ወቅት ጋር በቦርዱ በሚዘጋጀው የምርጫ ካለንደር መሰረት እንዲካሄዱ ይህን የውሳኔ ሀሳብ ቀርበዋል። ዛሬ ይህ የውሳኔ ሀሳብ የቀረበለት ምክር ቤቱም የአዲስ አበባና የድሬዳዋ ከተሞች አስተዳደሮች ምክር ቤቶች ምርጫ እንዲሁም የአካባቢዊ ምርጫዎች ጠቅላላ የኢትዮጵያ ሀገራዊ ምርጫ በሚካሄድበት ወቅት ቦርዱ በሚያዘጋጀው የምርጫ ሰሌዳ መሰረት እንዲካሄድ ውሳኔ አሳልፈዋል። በዚህም መሰረት አሁን በስራ ላይ ያሉት የአዲስ አበባና የድሬዳዋ አስተዳደር ምክር ቤቶች ባሉበት እንዲቀጥሉም ውሳኔ ተላልፏል። አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ተኩል ነው አዲስ አበባ ላይ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቪኦኤ አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ቪኦኤ አምሐሪክ በትዊተርና በፌስቡክ ተከተሉን፣ ሐሳቦቻችሁን አንሸራሽሩ። የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሽያኑ ጆጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው። ሶሎሞን አባትና ቆንጅ ይታየናል። እንግዲህ ወደ ተከታዩ የዝግጅታችን አጋማሽ ከመሸጋገራችን በፊት የፕሮዲውሰሩ የሙዚቃ ግብዣ አለ። Zale zale zale zale zale zale zale zale zale zale zale zale zale zale zale zale zale zale zale zale

የፕሮዲውሰሩ ግብዣ እዚህ ላይ ተጠናቋል። ኩኩ ሰብስቤና ኤፍሬም ታምሩን ነው የሰማችሁት። የመጽሔት ዘገባችን አንድ ተጨማሪ ርዕስ አለው፣ ይቀጥላል በዩናይትድ ስቴትስ ለሚካሄደው መጪው ፕሬዝደንታዊ ምርጫ የፓርቲያቸውን ውክልና ለማግኘት የተሰለፉት የዲሞክራቲክ ፓርቲ ተፎካካሪዎች ሁለተኛ ዙር ክርክር ትናንት ምሽት ተጀምሯል። በትናንቱ የመጀመሪያ ምሽት ክርክር ላይ የተሳተፉት አስር ተከራካሪዎች ፕሬዝደንት ዶናልድ ትራምፕንና አስተዳደራቸውን በእጅጉ ቢያብጠለጥሉም በአንዳንድ የፖሊሲ ጉዳዮች ላይ ግን በመካከላቸው መለያየት እንዳለ አሳይተዋል። ክርክሩ እየተካሄደ ከሚገኝባት ከሚሽጋን ጅመሎን ያጠናቀረውን ዘገባ አዲሱ አበባ ያቀርባል። በዴሞክራቶቹ ሁለተኛ ዙር ክርክር የመጀመሪያ ምሽት እርስ በርሳቸው ነበር። በተለይ በጤና ጥበቃ፣ በኢሚግሬሽንና በቀጣዩ ዓመት ምርጫ ፕሬዚዳንት ዶናልድ ትራምፕን ለማሸነፍ ማንኛችን ብቁነን በሚሉት ነጥቦች ላይ ልዩነት የነበረውና በነገርም መጎነታተል የተስተዋለው አንዳንድ ለዘብተኛ አቋም ያላቸው ተወዳዳሪዎች ሴናተር በርኒ ሳንደርስ እና ኤልዛቤት ዋረን ያቀረቡትን የጤና ጥበቃና የአየር ንብረት ማሻሻያ ሀሳብ እንዲከላከሉ አስገድደዋቸዋል። የቀድሞው የኮሎራዶ ገዢ ጆን ሂከንሉፐር ይሄ ከፍተኛ ሽንፈት ነው የሚያመጣብን። ይሄ ማለት ቀጣዩን ምርጫ ለፕሬዝዳንት ትራምፕ አሳልፎ እንደ መስጠት ይቆጠራል። ሴናተር ሳንደርስም በጤና ጥበቃ ላይ ያቀረቡትን የለውጥ ሐሳብ ሲከላከሉ ተስተውለዋል። የእስካሁኑ የሕዝብ አስተያየት መለኪያ ሰንጠረዥ ዶናልድ ትራምፕን እንደምናሸንፈው ነው የሚያሳዩት ሲሉም ተደምጠዋል። ትራምፕን ማሸነፍ ብቻ አይደለም ባዷቸውን እንደምናስቀራቸው የሚያስረግጡት አጭበርባሪና አስመሳይ መሆናቸው ነው። እንዲህ ያለ ባሕሪ ስላላቸው ነው ተሸናፊ የሚሆኑት። በለዘብተኛነታቸው የሚታወቁት የኦሃዮ ኮንግረስማን ቲም ራያን በበኩላቸው ግራ ዘመም የጤና ጥበቃ፣ የኢኮኖሚና የአየር ንብረት ፖሊሲን የሚደግፉ ዴሞክራቶች በቀጣዩ ዓመት ምርጫ ማሸነፍ አይችሉም ይላሉ። ይህን አይነቱን አጀንዳ በማራመድ እናሸንፋለን ብሎ ማሰብ ከቶ አይቻልም። የሠራተኛውን መደብ አጀንዳ ነው ልናራምድ የሚገባ ነው። ዲሞክራቶች ትራምፕን ማሸነፍ ከፈለጉ ጠንካራ ፖሊሲዎችን ነው መግፋት ያለባቸው የሚሉት ደግሞ ሌላዋ ተፎካካሪ ኤልዛቤት ዋረን ናቸው። ዲሞክራቶች የሚያሸንፉት ትክክለኛ ነገር ምን እንደሆነ ለይተው ለተግባራዊነቱ መቆም ሲችሉ ነው። እኔ ፍራቻ የለኝም። እናንተም ዲሞክራቶች ለማሸነፋችሁ ልትሰጉ አይገባም ነው ያሉት ዋረን። ዲሞክራቶች ለተወሰኑ ደቂቃዎች እርስ በርሳቸው ቢፋለጡም እንደ ዋና ጉዳያቸው በወሰዱት በትራምፕ ላይ መዝመትን ችላ አላሉም። ዘመቻቸው ደግሞ በቀድሞው የቴክሳሱ ኮንግረስማን ቤቶ ኦራርክ ላይም አነጣጥሯል። ከጨካኝና ከህገ ወጥ ፕሬዝዳንት ይልቅ ለህግ ተገዢ የሆነ ሰብአዊ መብቶችን የሚያከብርና ሁሉንም በህግ የሚዳኝ ፕሬዝዳንት እንመርጣለን። በአሁኑ ወቅት ቀዳሚ ስፍራ ላይ ያሉትን ጆ ባይደንን ጨምሮ የካሊፎርኒያዋ ሴናተር ካማላ ሃሪስ፣ የኒውጀርሲው ሴናተር ኮሪ ቡከር እና የቀድሞ የቤቶችና የከተማ ልማት ሚኒስትሩ ሁሊያን ካስትሮ የሚገኙባቸው አስር ተፎካካሪዎች ረቡዕ ክርክር ተዘጋጅተዋል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት መደበኛ ስርጭታችን ነው። ቀጥሎ የሚቀርበው ኢትዮጵያውያን በአሜሪካ አዎ ኢትዮጵያውያን በአሜሪካ አዘጋጅና አቅራቢው ሰሎሞን አባተ ምናልሽ፣ ሰሎሞን አባተ ብያለሁ ተናገርኩ፣ ካልሻቀር የዛሬ ኢትዮጵያውያን በአሜሪካ ይዤ የቀረብኩት ለኢትዮጵያውያን በአሜሪካ ፕሮግራም አንድ ኢትዮጵያዊ በአሜሪካ ነው። የኢትዮጵያውያን በአሜሪካ ባለቤት ከዛሬ ድረስ አዲሱ አበበ። የዛሬው ኢትዮጵያውያን በአሜሪካ የአየር ላይ ቆይታ የመጨረሻ ይመስላል። ከጭምጭምታ እንደ ሰማሁት አዲሱ ወሬ አይደበቅ ነው። በነገራችን ላይ ከጋዜጠኛነት ነው ወይስ ከአሜሪካ ድምፅ ነው ጡረታ የምትወጣው? ፈጣኑ መልስ ከአሜሪካ ድምፅ ነው በጡረታ የምወጣው። ጋዜጠኛ ጡረታ አይወጣም፣ እንደምታ ቀው እውነት ነው። እስቲ አዲሱ ስለ ቆይታ ባጭሩን ነጋገርና ደግሞ በአጋጣሚ ዛሬ የመጨረሻው ስራ ላይ የምትቆይበት ቀን ሆነና ኢትዮጵያውያን በአሜሪካ ፕሮግራምም ያረፈበት ቀን ሆነ። መልካም አጋጣሚ ነው ሚገርምና እስቲ ስለ ቆይታ፣ ስለ ታሪክ እስቲ ያጫወተኝ። ለመሆኑ ምን ያህል አመት አገለገልክ በአሜሪካ ድምጽ? ቀላል አይደለም እንግዲህ በሰላሳ ዓመት የጡረታ ወጣሁ ስል ያው ሰላሳ አመት ሰርቻለሁ ነው ግን ይሄ ውይይት እንግዲህ ሰሎሞን የዚህ ፕሮግራሜ ወራሽ ማን መሆኑን ጠቋሚ ይመስለኛል። ከሆነም ጥሩ እጅ ላይ እንደወደቀ ገምታለሁ፣ በዛሬው ፕሮግራሜ እኔኑ ማቅረብህ። ለነገሩ ከሰላሳ ሶስት ዓመታት ያላነሰ ጊዜ አሜሪካ ስለኖርክ ጥሩ ኢትዮጵያን በአሜሪካ ፕሮግራም ተስማሚ ነኝ ይላለሁ። ለዚህም ነው ዛሬ ትክክለኛ ቀን ሀምቢ ሀያ ያለው ነው። በጣም ከመወዳችሁ የሥራ ባልደረቦቼ ነው የምለየው እርግጥ በአንዳንድ ስፍራዎች ይልቁንም የኢትዮጵያ ጉዳይ በሚወሳባቸውና ውይይት በሚደረግባቸው አዳራሾች እንደምንታይ ተስፋ አደርጋለሁ። በተለይ ደግሞ አንተ በበዓላት ቀናት እሰራቸው የነበሩ ፕሮግራሞችን ስታቀርብ፣ ስትሰራ አውቃለሁና በጣም ድንቅ ስራ ስለምትሰራ፣ በቤተ ክርስቲያን፣ በባህላዊ፣ በሃይማኖታዊ ስብሰባዎች አገኘሃለሁ ብዬ ተስፋ አደርጋለሁ። ከዚያ ስለማጠፋ እኔ ስለማልጠፋ ማለት ከዚህ ሌላ የዚህ ፕሮግራም ተከታታዮች በዛሬ የመጨረሻ ዝግጅት ስሰናበት በእውነት በታላቅ ቅሬታ ነው። አድምጠው ሲያደንቁኝ፣ ሲያመሰግኑኝ የቆዩ ብዙ ናቸውና አድማጮችን፣ ስላከበራችሁኝ፣ ስለወደዳችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ይላለሁ። አይታወቅም፣ በዚህም ሆነ በሌላ ሚዲያ ዳግም አየር ላይ ልንገናኝ የምንችል ይሆናል። ቢያንስ ግን አሁን ከጊዜያችን አንጻር መናገር የማልችላቸውን በጡረታ የሚገለልበትን አንዳንድ ነገሮች እንጨዋወትም ይሆናል በሌላ አጋጣሚ ስንገናኝ። በመጨረሻ ሶሎሞን እኔ እናንተ መቀመጫችን ትይዩ ነው እና በመሆኑ በየቀኑም በጥቅሻ የምንለዋወጣቸውን ሰላምታ ሳንነጋገር የሚኖረን መግባባት ሁሌ አደንቃለሁ እና ያንንም የምናፍቀው ይመስለኛል። ከዚህም ሌላ አንተ ከአንድ ተወዳጅ ይልቁንም የስራ ባልደረባችን የነበረ አሁን ጡረታ ላይ ነው፣ ታምሩ አምፖ በርስሙ ስራ ፌልፋንቴ ጋራ ሁሌ አመሳስላችኋለሁ። ታምሩ ጎበዝ፣ በተለይ የትርጉም ችሎታው የሚገርም የእንግሊዝኛ ቃላት መፍቻችን ዲክሽነሪያችን ነበርና፣ አንተ ይህን መሰል ችሎታ ብዙን ጊዜ ደግሞ ብዙዎቻችን የማናረገውን ረዥም ስራ በቀልጣፋ ጊዜ የመጨረሰ ነገር፣ ሌላው ታምሮ አምፖ አድርጌ ኖር ያለሁ አደንቃለሁ። ቀጥልበት። አንድ የመጨረሻ ነጥብ፣ ቪኦኤ በቆየሁባቸው ዓመታት በሙሉ ስራ የነበረው ፕሮግራሞች አድማጮች የሚወዱት የሚወዱልኝ ብቻ ሳይሆን እኔ ራሴ የጀመርኳቸው ነበሩ። ኢትዮጵያን በአሜሪካ እኔ ነኝ የጀመርኩት። አሁን ለማስረክቡ አስረክባለሁ። ራዲዮ መጽሔት እኔ የጀመርኩት ከሚሚ ጋር አንድ ሁለት ሰዎች ተቃየረው ካሉላ ጋራ እዚህ ደረስን እና ከማንም ተረክቤ አይደለም የምወደውን ነው ይሄን ስራ ተብዬ አይደለም ይሄን ልስራ ብዬ አማክረውኝ አለቆች እኔም ተስማምቼ የሰራሁት ፕሮግራም ነው እና በጣም ደስ ይለኛል። የቪኦኤ ቆይታ በጣም በጣም በጣም በተለይ ያለፉት ሀያ ስምንት አመታት በጣም እጅግ አንድም ቀን ወደ ስራ ስመጣ እች ዛሬ ደግሞ ይሄ ስራ ያልኩበት ጊዜ የለም ሞወደው ስራ ነው እና አዲሱ ወደዚህ ስቱዲዮ ከመግባታችን በፊት ባልደረቦች ሰብሰብ ብለን ጥቂት ስናወራ ነበርና በጣም ቆንጆ ቆንጆ ቃላትን ስለ አንተ ብዙዎቹ ተናግረዋል። በተለይ ደግሞ አንተ በዚህ በአሜሪካ ድምፅ ራዲዮ ጣቢያ ከሰጠኸው አገልግሎት ውጭ በኢትዮጵያ ራዲዮም ቀደም ባሉ አመታት ሰፊ አገልግሎት የነበረ ሰው ነህና እንዳንተ አይነት ሰው ሲርቅ ከአየር ላይ ለጊዜውም ቢሆን ማለት ነው ትንሽ ቅር ማለቱ አይቀርም። ለመሆኑ እስቲ አመሳስልልኝ አዲሱ፣ የቀደመውን የጋዜጠኝነትን ዘመንህንና በአሜሪካ ድምፅ የቆየህበትን ጊዜ ለማወዳደር አይመችም። የኢትዮጵያ ቆይታዬ እኔ ጋዜጠኛ ንኩት በዘመነ ደርግ ነው። የደርግ ልጅ ነኝ። የደርግ ዘመን ደግሞ አንተም ታውቀዋለህ ምን እንደሆነ፣ በልኩ የተሰፋልህን ልብስ እንደ መልበስ፣ በልኩ የተዘጋጀልህን የታሰበልህን፣ የታለመልህን ነገር ነው የምትሰራው። እዚህ ቪኦኤ ያለውን ህግ ጠብቀን ብንሰራም የሆነ ርዕስ አውጥተህ በፈለግከው መንገድ ታቀርበዋለ። የፈለግከውን ሰው ታቀርበዋለ። እዛ የምታቀርበውን ሰው አስቀድመህ የምትናገርበት የምታሳውቅበት ሁኔታ አለ። እከሌ ለምን ይቀርባል የምትባልበት ጊዜ አለ። ነጻነቱ ሰፊ ነው። የቪኦኤ ነጻነት በጣም ሰፊ ነው። ምናልባት ለዚህም ይሆን ሰላሳ አመት ሙሉ አንድም ቀን ቢያንስ ሀያ ስምንት አመት አንድ ቀንም ሳይሰለቸኝ እንደው እጅ እጃለኝ ሳልል የሰራሁትና አሁንም ቢሆን ደስ እያለኝ ነው። ደግሞ ከሁሉም ነገር እግዚአብሔር ይመስገን። ሌላም ነገር ልሰራ የምትችልበት አቅም ኖሮህ አዲሱ እንግዲህ በነጻነትና ነጻነት በሌለበት ሁኔታ ያለን የጋዜጠኝነት አሰራር ነው። አሁን አጥር አድርገህ የገለጽከው። እስቲ እንደው ለዛሬ ያህል ያለችን የአየር ሰዓትም አጭር ነችና፣ ከኢትዮጵያውያን በአሜሪካ ቆይታህ ዘመን፣ ከዚህ ፕሮግራም ቆይታ ዘመን ሁልጊዜ አስታውሳቸዋለሁ የምትላቸው አሉህ? ሰዎችም ይሁኑ አጋጣሚዎችም ይሁኑ የምታካፍልን። አዎ አንዳንድ አጋጣሚዎች አሉ፣ ሰዎችም አሉ። የሚገርምህ ነገር ሁልጊዜ ለማንም እናገራለሁ። አንዳንድ ቦታ ሰው ጋብዞ ንግግር ሳደርግም ከስራዬ ሁሉ ደስ የሚለኝ አንዳንድ የኢትዮጵያ ብርቅዬ ልጆችን ያቀረብኩባቸው ነው። ሁልጊዜ በአንደኛ ደረጃ የምጠራቸው ክቡር አዲስ አለማየሁን ነው፣ የፍቅር እስከ መቃብር ደራሲ። እሳቸው ለማንም ሰው ቃለመጠይቅ ሰጥተው አያውቁም። የመጀመሪያ ኢትዮጵያዊ ጋዜጠኛ እኔ ነኝ እሳቸውን ኢንተርቪው ያደረግኩት። ደጃዝማች ዛውዴ ገብረ ሕይወት አሳምነውልኝ ይምጣ ብለው ጠይቄ በዚህ በቪዲዮ አቅርቢያቸዋለሁ ሌሎቹም በፖለቲካውም በሃይማኖቱም ረገድ ያቀረብኳቸው ሰዎች በጣም ትዝ ይሉኛል። ደስ ይለኛል። እንደነ ፕሮፌሰር አስራት የመሰሉ ህይወታቸውን ከኢትዮጵያ ጀምሬ አዲሱ ኢንተርቪው አድርግ ተብሎ ኢትዮጵያ ስቱዲዮ ለብቻ ተዘጋጅቶ ሰፊ ጊዜ ውይይት ያደረግንበት አለ። ከታመሙ በኋላም ኢትዮጵያ ሐኪም ቤት ሄጄ ፖሊስ ጠባቂ አጠገባችን ቆሞ፣ እሳቸውን ኢንተርቪው አድርግ የወጣሁበት ጊዜ አለና ያን ያን አየር ላይ ማዋል መቻለ በጣም ደስ ይለኛል። በሃይማኖት ረገድ እንደና ክቡር አለቃ ያለው የታምሮ የመሰሉ ለእኔ በጣም ብርቅዬ ኢትዮጵያውያን ናቸው። በእምነታቸው በኢትዮጵያዊነታቸው እነዚህ ያቀረብኩባቸው ሁኔታዎች ተዚ ይሉኛል። እና እንዲህ የመሳሰሉ ብዙ አሉ። ግን ስንቱን ታስታውሳለህ? በሰላሳ አመት አገልግሎት ውስጥ በጣም ብዙ ክንዋኔዎች አሉ። ከኢትዮጵያውያን በአሜሪካ ሌላም የሰራህባቸው ፕሮግራሞች ስላሉ በተለይ ደግሞ አሜሪካ ማለት የተስፋ ሀገር ነች። በጣም ብዙ ሰው ከጣረ፣ ከታገለ ብዙ ደረጃ ላይ የሚደርስባት ሀገር በመሆኗ ኢትዮጵያውያንን በዛ ደረጃ እየተከታተሉ በእግራቸው በእግራቸው ከቅባቱም ከንግዱ ቡድኑም ከልዩ ልዩ የፍክክር መስኮችም ቀላል ስራ አልነበረም። እንደው በነገር ላይ ያቋረጥኩ እንጂ አሁን በኢትዮጵያም በአሜሪካ ብዙ ጊዜ በዚህ ፕሮግራም እንዲቀርብ ያቀድነው ስኬታማ ኢትዮጵያውያንን አሜሪካ መኖር ምን ማለት ነው ጥሮ ግሮ ራስን መቻል ሰው መሆን ነውና በእንደዚህ አይነት ጥረት ራሳቸውን ችለው ሰው የሆኑ ሰዎችን ያቀረብኩበት ጊዜ አለ። እርግጥ በዛው ልክ ደግሞ ሁኔታ ያልተሳካላቸው ኢትዮጵያውያንም ያቀረብኩበት ጊዜ አለ። ኢትዮጵያውያን በአሜሪካ ነውና እስቲ እንግዲህ ለዛሬ ያህል አዲሱ ከአየር ላይ ከአድማጮችህም ጋር መሰናበት የምትፈልገው ካለ የስንብት ቃልህን እንግዲህ። እቺ አጭር የስንብት ጊዜ ነች። አድማጮቼን በጣም እንደማከብራቸው ብዙ አድማጮቼ እንዲያውቁ ፈልጋለሁ። በዚህ በሰላሳ ዓመት የፕሮግራም አቀራረብ ሁሉ ሰው ደስ ይለዋል አለልም። አንድ እርግጠኛ የምሆንበት ግን በዚህ ፕሮግራም እከሌን ወይም እንዲህ የተወሰኑ አድማጮችን ላበሳጭ ብዬ የሰራሁት ነገር እንደሌለ በጣም በእርግጠኛነት እናገራለሁ። ከዚህ የተነሳ ቅር ያላቸው አድማጮች እንኳ ቢኖሩ ዛሬ ምሕረት እንደሚያወርዱልኝ ተስፋ አደርጋለሁ። በተረፈ ግን ብዙ አድማጮቼ በኢሜይልም ይጻፉልኛሉ፣ ስልክም ይደወሉልኛሉ። ማመን አንፈልግም የሚሉ አሉ። እውነት ነው። በእውነቱ እየጨረስን ነውና አንተም ሰሎሞን ጊዜ ወስደህ በዚህ ፕሮግራሜ ራሴን ለማቅረብ ፈቃደኛ ስለሆንክ በጣም አመሰግናለሁ። እንዳልኩት እንግዲህ አልጋወራሽነቱን ዛሬ ሰጥቻለሁ። ጥሩ ፕሮግራም ነው ኢትዮጵያውያን በጣም የሚወዱትና የናፈቋቸውን ኢትዮጵያውያን የሚሰሙበት ፕሮግራም ስለነበረ ተወዳጅ ነው እና እድለኛ ነኝ። ተወዳጅ ፕሮግራሞች ነው ስራ የኖርኩት አዲሱ መጪ ዘመንህ መጪ ጊዜ መልካም እንዲሆን ምኞቴ ነው። እንደዚሁም እንዳየኸው ከብዙ ምኞት ጋር ከብዙ ተስፋ ጋር ነው ነው የተሰናበቱ፣ እና ሆዴና ባቡት እኮ እባክህ መቼው ጊዜ መልካም እንደሚሆንልህ እርግጠኛ ነኝ። ሴሪስተል መልካም ቆይታ። በጣም አመሰግናለሁ ሰሎሞን። ኢትዮጵያውያን በአሜሪካን ወይም ኢትዮጵያዊውን በአሜሪካ በዚሁ ልሸኝና ወደ ሴቶችና ቤተሰብ ላሸጋግራችሁ ቆንጅታ የነች አዘጋጅና አቅራቢዋ እንግዲህ አዲሱ አበበን በዚያ ሁኔታ ካሰናበትኩት ደሞ አንቺን ላስተናግዳ ሁን ምን ይዘሽ ይሆን እንግዲህ። ሆዴን ባርባር እያለው ነው የምናገረው። አዲሱን በቀሪው ሕይወትህ ግሩም የጤና የደስታ የምትፈልገው ሁሉ የሚሟላለህ ጊዜ እንዲሆን እመኛለሁኝ ወንድሜ። የዛሬ ዝግጅቴን ጀምርና እንግዳዬ ወይዘሮ ሽታዬ ጉሬ ይባላሉ። በኢትዮጵያ በተካሄደው ታሪካዊ የችግኝ ተከላ ዘመቻ የጅማ ከተማን ውሎ በተመለከተ አነጋግሬያቸዋለሁ። የእጽዋት ሳይንስ መምህርት፣ ወዲህም የከተማ ነዋሪ ሴቶች በዘመናዊ የአትክልት ልማት ራሳቸውን እንዲችሉ ለማብቃት የሚሰራ ፕሮጀክት መስርተው መስረታው የሚያካሂዱ ናቸው። በዚህም ስራቸው ዩናይትድ ስቴትስ የሚገኘው የኢትዮጵያ ሴቶች መብት ማዕከል ክሩ በመስራቹ በዶክተር ማይገነስ ሽፈራው ስም የተሰየመውን የፌሎሺፕ ወይም የጉድኝት ሽልማት ሸልሟቸዋል። የችግኝ ተከላውን ዝግጅት ጸድቆ ስኬታማ እንዲሆን ስለሚጠበቀው ስራ ወዘተ ማምሻውን አነጋግሬያቸው ነበር። እራሳቸውን አስተዋውቀው ይጀምራሉ። እሺ እኔም አመሰግናለሁ ቆንጂት እንግዳ አድርጋችሁ ስለጋበዛችሁኝ። በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ በእጽዋት ሳይንስ እና ሆርቲካልቸር የአትክልት የፍራፍሬ እንደዛውም የአበባ ምርት ላይ መምህርት ነኝ። ሌላም ደግሞ በማህበረሰብ ውስጥ የሚሰሩት ፕሮጀክት አለውትና እሱንም እሱን እግረ መንገዱን ያስተዋውቁልን። አዎ እንግዲህ ጅማ ዩኒቨርሲቲ ሶስት እስትሪሞች አሉት። አንደኛው መማር ማስተማር ነው፣ የአቅም ግንባታ ማለት ነው ሁለተኛችን ለይቶ ጥናትን መፍትሄ የሚሰጥ ጥናትን አካሄዳል። ሶስተኛ ደግሞ ድጋፍ ማድረግ ወይንም እገዛ ማድረግ ኮሚኒቲ ሰርቪስ የምንለውን ህብረተሰቡን ማገልገል የሚል እነዚህ ሶስቱ ስትሪሞች ግዴታ ናቸው እና እኔም እንደ አንዱ ባለሙያ ወይንም እዛ ውስጥ እንደሚሰራ መምህር ይሄኛውን የህብረተሰቡን አገልግሎት ማዕከል በማድረግ ያው ጽፌ ይሄን ፕሮጀክት ያገኙት በዘመናዊ ዘዴ አትክልትን ማምረት እና ሴቶችን አቅም ግንባታ የሚል ነው። ያው በዘመናዊ ወይም ቨርቲካል ቬጅቴብል ፋርሚንግ የሚባል አለ። ወደ ጎን ሳይሆን ወደ ላይ ዘመናዊ ዘዴን አዎ ዘመናዊ ዘዴን ተጠቅሞ እንዴት በትንሽ ቦታ በትንሽ አፈር እንዴት ተደርጎ አትክልትን ማምረት ይቻላል በተለይም ደግሞ ከተማ አካባቢ ለሚኖሩ ሴቶች ሰፊ መሬት ላሌላቸው በጣም ጠባብ በሆነ ቦታ ላይ እንዴት አካባቢያችን ያለውን ነገር ተጠቅመን አትክልት ማምረት ይቻላል የሚለው ሀሳብ ይዘን ነው። ሴቶች አቅማቸውን እንዲያጎለብቱ በኢኮኖሚ እንደዛም ደግሞ በምግብ ምጣኔ ራሳቸውን እንዲችሉ የሚል ሀሳብ ይዘን ነው የተነሳ ነው። ስራ ወንብሩ ደረጃ ነው ላይ ነው ያለው። መልካም እንግዲህ፣ በሙያውም በህብረተሰብ ውስጥም በሚያደርጉት ተሳትፎ ምክንያት ነው ለዚህ ቃለ መጠይቅ የጋበዝኩት። ሰኞ ዕለት በተከናወነው ታሪካዊ አገር አቀፍ የችግኝ ተከላ ወይም አረንጓዴ አሻራ ዘመቻ፣ በግሎም በትምህርት ቤትም በፕሮጀክቶም ያደረጋችሁት ተሳትፎ ምን ይመስላል? ከዚያን ጀምር አሁ እንግዲህ እንደሚታወቀው ጥሪው ለሁሉም ነው በፕሮጀክት ብቻ ሳይሆን ለሁሉም እንደ አገር ጥሪ እንደተደረገው የእኛም ኮሌጅ ያን ጥሪ ያስተናግደው ልዩ የሆነ ቅድመ ዝግጅት ቀድመን ከተከላው በፊት መዘጋጀት ያለባቸውን ነገሮች በጅማ ዩኒቨርሲቲ ሲካሄድ ነበረ እና ሁሉም ግብአት ከተዘጋጀ በኋላ በተሳካ ሁኔታ ሁሉም ሰው ተረባርቦበት ሴት ወንድ ትንሽ ትልቅ ሳይል ሁሉም ተረባርቦ ተከላውን አካሂደናል በጣም ደስ የሚል ቀን ነበረ እንደ ባለሙያ የችግኝ ተከላው ዘመቻ ተገቢ ዝግጅት፣ ቀጣይ እንክብካቤና ክትትል፣ ለዚህ ደግሞ ሕብረተሰቡ ላይ ያልተቋረጠ የማሳተፍ የማንቃት ስራ እንደሚያስፈልግ ብዙዎች እንደርሶ ባለሙያዎች ይናገራሉና የእርሶን አስተያየት ይስጡን። አዎ እንግዲህ ችግኝ ተከላ ሀሳቡ ማነሳሳቱ፣ መጋበዙ፣ ጥሪውን አምጥሩ እና አስፈላጊ ለመቀጠልም ወሳኝ ሀሳብ ሆኖ ሳለ ግን ቅድመ ዝግጅቶች ትንሽ ያንሱ ነበረ። እንደ አጠቃላይ ስታይ ማለት ነው፣ እንዳገራዊ ስታይ እንጂ እኛ አካባቢ የሰው ብዛት እና ለምሳሌ የችግኙ አቅርቦት አይመጣጠንም ነበረ። ሰው በጣም ደስተኛ ነበረ። ይህን አሻራ ለማስቀመጥ የተዘጋጀው የችግኝ ቁጥር እና የወጣው ሰው አይመጣጠንም ነበረ። በዛ ላይ ደግሞ ግንዛቤ እንኳን አስቀድመን ግንዛቤ ቢሰጥ ጥሩ ነበረ። እንዴት ጉድጓዶችን ማስተካከል ይቻላል፣ እንዴት መትከል ይቻላል ብሎ ለህብረተሰቡ ግንዛቤ ቢሰጥ ጥሩ ነው ላለው የአሁኑ ጥሩ ነው፣ ግን የተተከለውት እንዴት ቀጣይነትን ያገኛል ችግኝ የተተከለው እንዴት ይጸድቃል? የሚለው ደግሞ ሁሉም ሰው አሁንም ግንዛቤ ማግኘት አለበት። መስከል ብቻ ሳይሆን አፈሩ በስርዓት ተመልሷል ወይ አጥር አለው ወይ፣ አጥር እንኳን ባይሆን የሆነ የተለየ ቦታ ነው የተተከለው፣ ሁሉም የሚያውቅ ቦታ ነው። ሁሉም አንድ ችግኝ እንኳን ባጸድቅ ትክክለኛ አሻራ አስቀምጫለሁ ብሎ እንዲያስብ እንክብካቤው መቀጠል አለበት። መትከሉ ብቻ ሳይሆን ማረሙ፣ ከእንስሳት መጠበቁ፣ ከጎርፍ መጠበቁ፣ አስፈላጊውን የሆነ ክትትል ማድረጉ በጣም ወሳኝ ነው ብዬ ነው የማስበው። ወ እንዲህ ነው መደረግ ያለበት በእርሶ ፕሮጀክት። ለዚህ የዘመቻው ስኬት የተተከሉት ችግኞች እንዲያድጉ እንዲጸድቁ የምታደርጉት አስተዋጽኦ ይኖራል ወደፊት ለወደፊት ግንዛቤ መስጠቱ በዛ ውስጥ ማካተት ይቻላል። እንደዚህ መትከሉ ብቻ ላይ ራሱ ሳይሆን ይሄ ግሪን የምንለው ወይም አረንጓዴ አረንጓዴ አሻራ ሲባል ብዙ ትርጉሞች አሉት በውስጡ። አረንጓዴ ስል በተዘዋዋሪ ምንድን ነው ስለ ጫካ ነው እያወራን ያለ ነው፣ ስለ አንድ ተክል ነው እያወራን ያለ ነው። እና እዛ ውስጥ ምርትን ራሱ ስለ ምርት ስናስብ ስለ አካባቢያችን ማሰብ አለብን። ዓለም ወዴት እየሄደች እንዳለ ብዙ ጫካ ከመመንጠሩ የተነሳ ሰው ግንዛቤ ከማጣቱ የተነሳ ብዙ ችግሮች የአየር ለውጥ እየመጣ ነው፣ ጎርፍ እየመጣ ነው፣ ድርቀት እየመጣ ነው እና በዛ ውስጥ ግንዛቤ መስጠት ማበርከት በጣም ይቻላል ብዬ ነው የምገምተው። ማካተት በጣም አስፈላጊም ነው። በዚህ የሰኞ እለቱ የችግኝ ተከላ ወይም አረንጓዴ አሻራ የማሳረፍ ዘመቻ ህብረተሰቡ አብሮ ሲሳተፍ ምን ይመስል ነበረ? የእርስዎን ትዝብት ልውሰድ እና በዚህ እናጠናቅቃለን። የህብረተሰቡ ተነሳሽነት በጣም የሚገርም በጣም የሚያስደንቅ ነበረ። ሞራሉ ራሱ ዝናብ ነበረ። አሁን እኛ ጋር ዝናብ ነበረ። በጣም ይዘንብ ነበረ። ያ ዝናብ ሳይገድበው፣ ያ ጭቃ ሳይገድበው፣ ያ ጫካ ሳይገድበው ነው ሰው፣ በጣም ሴት፣ ወንድ፣ ታክሲ በጣም ነው የሚገርመው። ሰው ሁሉ በጣም ወጥቷል። የሚተከል ነገር እንኳን እስኪጠፋ ድረስ ያልደረሰው ያልተከለ ሰው አለ፣ እዛው መጥቶ የተመለሰ ማለት ነው። ከአራት አምስት ስድስት ሰዓት ሰው ይመጣ ይጎርፍ ነበረ። ግማሹ ሲወጣ፣ ግማሹ ሲሄድ። ለወደፊት እንኳን እንዲህ አይነት ፕሮግራም እንዲህ አይነት እቅድ ቢያዝ አስቀድሞ መዘጋጀት ያለባቸው ነገሮች፣ ግብዓቶች አስቀድሞ ቢዘጋጁ እና ሰው መጀመሪያ ግንዛቤ ቢሰጠው በጣም በትክክል ከዚህ የበለጠ ስራ እንደሚሰራ እንኳን ተስፋ ታደርጊያለሽ? ይቻላል። በጣም ነው ሰው የወጣው። በጣም ደስ የሚል ጊዜ ነበረ። መልካም ነው። እንግዲህ በውጭ የሚኖረው ማህበረሰብ ምንድን ነው አስተዋጽኦ ማድረግ የሚችለው? በጣም አስተዋጽኦ ማድረግ ይቻላል፣ ይጠበቃል ከሩቅ። ምክንያቱም እንዲተከል ግንዛቤ ማስጠበት አንዱ ስራ ነው። ግንዛቤ ለማስጨበት ደው ደግሞ ስልጠናዎች ያስፈልጋሉ። የሚዲያ ከቨሬ ያስፈልጋል። ማስታወቂያዎቹን መስራት ያስፈልጋል እና የጎላ ተዋጽኦ ይኖራቸዋል። መሳተፍ አለባቸው። በተዘዋዋሪ በአካል ሰው እዚህ ተገኝቶ እንኳን ባይሰራ የገንዘብ ድጋፍ ያስፈልጋል። የሚቀጥለው ትውልድ በትክክል ለወደፊት ጥሩ አገር ለመረከብ ይሄን ሁሉ መደገፍ ይቻላል እና ውጭ ሀገር ያሉ የኢትዮጵያ ዜጋ የሆኑን ማበርከት አለባቸው መንግስት በሚያቀርበው ጥር ምላሽ መስጠት አለባቸው። የሙያን አበርክቶ ማበርከት አለባቸው ብዬ አስባለሁ። መልካም ወይዘሮ ሽታዬ ጉሬ እጅጉን አርግ አመሰግናለሁ። ስለ ጊዜው አመሰግናለሁ። ቆንጅት እኔም አንቺን እንዲሁ አመሰግናለሁን። በነገራችን ላይ ይሄ በጣም ግዙፍ የሆነ ተግባር እንዴት ስር እንደሚይዝ እኛም በየጊዜው እየተከታተልን ለህዝብ እናሳውቃለን። ዛፍ መትከል ብቻ ሳይሆን በተደጋጋሚ ሲባል እንደነበረው እንዲጸድቅ፣ እንዲያድግ መንከባከብም ትልቁ ስራ እሱ ነው እና ምንድን ነው እየተሰራ ያለው ሰው የራሱ አድርጎ የትውልድ ቅርስም እንዲሆን እንዲይዝ ምን እየተደረገ ነው ያለው። ከስር ከስር እየተከታተልን ወደፊትም በተለያዩ ፕሮግራሞቻችንን መዘገባችንን እንቀጥላለን። አመሰግንሻለሁኝ ለዛሬው እንዲሁም እንግዳሽንም ጭምር ለማጠቃለያ ዜናው ወደ አንቺው ልመልስ። ሰኞ ለት ስድስት ተቃዋሚ ሰልፈኞች ኦቤይድ ክፍለ ሀገር ውስጥ በጸጥታ ኃይሎች ጥይት በተገደሉባት በሱዳኗ ማዕከላዊ ክፍለ ሀገር ትናንት ማክሰኞ በብዙ መቶ የተቆጠረ ህዝብ የተካፈለበት ሰልፍ ተካሂዷል። በጥቃቱ ከተገደሉ ስድስት ሰዎች አምስቱ ተማሪዎች መሆናቸው ነው የተገለጸው። የጸጥታ ኃይሎቹ ብዛት ያላቸውን ሰዎች እንዳቆሰሉ ተነግሯል። ዲሞክራሲያዊት ኮንጎ ሪፐብሊክ ጎማ ከተማ ውስጥ ሁለተኛው የኢቦላ ታማሚ መሆናቸው የተረጋገጠላቸው አንድ ሰው ሕይወታቸው እንዳለፈ የሀገሪቱ ባለስልጣናት አስታውቀዋል። ዛሬ የህመምተኛው ሕይወት ማለፉ ይፋ የተደረገው በበሽታው መያዛቸው በተሰማ ወይም በተረጋገጠ በማግስቱ መሆኑ ነው። ሟቹ በቫይረሱ መጠቃታቸው የታወቀላቸው ከኢቱሪ ክፍለ ሀገር የገጠር አካባቢ ወደ ጎማ ከተማ ተጉዘው ከጥቂት ቀናት በኋላ እንደሆነ ተነግረዋል። ከታዋቂ ሰዎች አባባል አንዲት ቁም ነገር ጣል እናድርግና እንሰናበታችሁ። የስኬት የመጀመሪያው እርምጃ እስረኛ ከሆንክበት የቀደመ ማንነትህ ራስህን ለማላቀቅ መወሰን ነው። የሕግ ባለሙያ በተወሰነ ደረጃም ጋዜጠኛ ማርክ ይገኝ ነው። ይሄንን ያለው ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል በሰላም በኩል ስፈልግሽ እኖራለሁ ላንቺ ብዬ